ጋቢና ቪኦኤ! ጋቢና ቪኦኤ! ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ እዚህ ጋቢና አብራኛለች። ሰላም እንደምን አመሻችሁ። በዛሬ ጋቢና የኢትዮጵያ መንግሥት በተቃዋሚዎች ላይ በአዲስ መልኩ የተጠናከረ የኮምፒውተር ስለላ እያደረገ መሆኑን የመብት ድርጅቱ ሂዩማን ራይትስ ዎች አስታወቀ። ጠንቀኛ የኮምፒውተር መሰለያ ዘዴው ሳይበር ቢት በተባለ እስራኤላዊ ኩባንያ የተሠራ ነው። እንዲህ ነው የሚሠራው፤ የድረ ገጹ ሰላይ በአንድ ግለሰብ ኮምፒውተር ላይ ከወረደ፣ ለኢትዮጵያ መንግሥት ያለውን መረጃ በሙሉ አሳልፎ ይሰጣል። የመብት ድርጅቱ መረጃ አጠናቃሪ ፌሊክስ ሆርን ናቸው። ጥቃቱ ያነጣጠረው በውጭ አገር የሚኖሩ የኦሮሞና የሶማሌ ተወላጅ የፖለቲካ ተቃዋሚዎች፣ አደራጆች፣ ምሁራንና የመገናኛ ብዙሃን ሠራተኞች ላይ መሆኑን የመብት ድርጅቱ ይገልጻል። ሕወሓትና የትግራይ ሕዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢሻደግ አንዳገኛዊ አገዛዝ ወደ ትግራይ ሕዝብ ማላከት አለ። በእኛ ኮምፒውተር ላይ መግባት አልቻሉም። ደኔ ኮምፒውተር ያስቀመጥነውን ውስጥ ነው መግባት የቻሉት። ስለዚህ በእኛ ላይ የደረሰ የፋይል መስረቅ አልተደረገም። በተደጋጋሚ የኮምፒውተር የስለላ ተውሳክ የተላከበት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ነው። ዝርዝሩ ይዘናል። ኢትዮጵያ ውስጥ እየተከሰቱ ባሉ ግጭቶች ዙሪያም ውይይት ይዘናል። ህወሓትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የእሳደግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰብት የፖለቲካ ስርዓት ነው ያለን። የመጀመሪያው የአረና ትግራይ የህዝብ ግንኙነት ኃላፊው አቶ አምዶም ገብረስላሴ ሲሆኑ ሁለተኛው ደግሞ የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ናቸው። በሌላኛው ዘገባችን ደግሞ ሂምቱ እሱም ይሉናል። የቢጫዋ እንቅስቃሴ አባላት በብዛት ያሉን ታሪኮች የራሳችንን ጨምሮ የደረሱብንን ነገሮች ስም እየጠቀስ ልናውጣ ናስር ነው። የዩኒቨርሲቲ መምሯና የቢጫዋ እንቅስቃሴ ተባባሪ መስራችና አስተባባሪዋ ወይዘሪት ሊና ብርሃኑ ናት። ይዘናታል። በፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን አድርሱን። ከአሁን ጀምሮ መቀበል እንጀምራለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢየሩሳሌም የእስራኤል መዲና ናት የሚል እውቅና በሰጡ ማግስት በምዕራብ ዳርቻና በጋዛ ለተቃውሞ ሰልፍ ፍልስጤማውያንና በእስራኤል ወታደሮች መካከል ግጭት ተነስቷል። በምዕራብ ዳርቻ ፍልስጤማውያን በእስራኤል ወታደሮች ላይ ድንጋይ ወርውረዋል። ፍልስጤማውያን መንግስት ባለበት ራማላ ደግሞ የመኪና ጎማዎችን በእሳት አጋይተዋል። ከተማይቱ ጥቅጥቅ ባለ ጥቁር ጢስ እንደተሞላችም ተዘግቧል። በግጭቱ ብዙ ሰዎች ቀላል ጉዳት እንደደረሰባቸውም ተዘግቧል። ቤተልሔም ውስጥ ወታደሮች በተቃዋሚዎቹ ላይ እምባ አስመጪ ጋዝ ተኩሰዋል። ከባድ የውሃ ግፊትም ረጭተዋል። በጋዛ የወጡት ተቃዋሚዎች በበኩላቸው የትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንጃሚንና ናታንያሁን ምስሎች በእሳት አቃጥለዋል። የዩናይትድ ስቴትስና የእስራኤል ባንዲራዎችንም አቃጥለዋል። እስራኤል በምዕራብ ዳርቻ በምስራቅ ኢየሩሳሌምና በጋዛ ድንበር የጸጥታ ኃይሎችን አጠናክራለች። ትራምፕ የኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠታቸው የአረብ አገሮችንና የሙስሊም ዓለምን አስቆጥቷል። የዩናይትድ ስቴትስ አጋሮችንም አስደምሟል። በሌላ ዜና ደግሞ ፕሬዝዳንት ትራምፕ ባለፈው ወር የሀገሪቱ ፕሬዝዳንት ለመሆን አስር ደቂቃ ሲቀራቸው ማይክ ፍሊን በዩናይትድ ስቴትስ ካፒቶል ማለትም የምክር ቤቱ ህንጻ ደረጃ ላይ ሆነው ከሩሲያ ጋር በመተባበር የሚደረግ የአሜሪካ እቅድ እንዲጀምር ለአንድ የቀድሞ የንግድ ተባባሪያቸው የጽሑፍ መልእክት መላካቸውን አንድ ሰው ማጋለጡ ታውቋል። አሜሪካ ከሩሲያ ጋር በመተባበር በመካከለኛው ምስራቅ የኑክሌር ኃይል ስለመገንባት እቅዷ ነበር ፍሊን ሊጀመር ይችላል የሚል የጽሁፍ መልእክት የላኩት። ሚስጥሩን ያወጣው ሰው እንደሚለው ሩሲያ ባለፈው አመት በተካሄደው የአሜሪካ ምርጫ ውስጥ እጇን በማስገባቷ ምክንያት የቀድሞ ፕሬዚዳንት ባራክ ኦባማ የጣሉባት የማዕቀብ ህግ ይቀደዳል ሲሉ ማይክ ፍሌን ለቀድሞ የንግድ ተባባሪያቸው አረጋግጠዋል። ይህን ጉዳይ ትላንት ይፋ ያደረጉት በዩናይትድ ስቴትስ የህግ መምሪያ ምክር ቤት የቁጥጥር ኮሚቴ አንጋፋ ዲሞክራት የሆኑት ኤልጃ ኮሚንግስ ናቸው። ትራምፕ ስልጣን ከመያዛቸው በፊት ዋሽንግተን የነበሩት የሩሲያ አምባሳደር ጋር ስለነበራቸው ግንኙነት ፍሊን በፌዴራል መርማሪዎች በተጠየቁበት ወቅት ዋሽተው እንደነበር አምነው ከተቀበሉ አንድ ሳምንት ባልሞላ ጊዜ ውስጥ ነው የሚስጥር የወጣው። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ጉዟችን ጋር አብራችን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ሮስ ቦንሪስ ወደ መጀመሪያው ዘገባችን እናልፋለን። የኢትዮጵያ መንግስት በተቃዋሚዎች ላይ በአዲስ መልኩ የተጠናከረ የኮምፒውተር ስለላ እያደረገ መሆኑን የመብት ድርጅቱ ሂውማን ራይትስ ዎች አስታወቀ። በተለያዩ የአፍሪካ ሀገሮች የዩናይትድ ስቴትስ፣ አውሮፓና በአውስትራሊያም ጭምር የሚኖሩ ተቃዋሚዎች፣ የተቃውሞ የመገናኛ ብዙሀንና የለውጥ አቀንቃኞች ላይ ማነጣጠሩን ትላንት ይፋ ያደረገው የምርመራ ዘገባ ዘርዝሯል። ሄኖክ ሰማግዜር ዝርዝሩን ይዟል። የኢትዮጵያ መንግሥት የሚቃወሙትን ግለሰቦችና ድርጅቶች ከሀገር ውጭም ቢሆን የኮምፒውተር ስለላ ዘዴዎችን በመጠቀም እንደሚያጠቃ ይገልጻል የሁማን ራይትስ ዎች ዘገባ። ፌሊክስ ሆርን የመብት ድርጅቱ መረጃ አጠናቃሪ ናቸው። የሁማን ራይትስ ዎች ዘገባ ምንጭ በቶሮንቶ ካናዳ መሰረቱን ያደረገ ሲቲዝን ላብ የተባለ የጥናት ቡድን ያወጣው ቴክኒካዊ ሪፖርት መሆኑን ያስረዳሉ። ጠንቀኛ የኮምፒውተር መሰለያ ዘዴው ሳይበር ቢት በተባለ እስራኤላዊ ኩባንያ የተሠራ ነው። እንዲህ ነው የሚሠራው። የድረ ገጹ ሰላይ በአንድ ግለሰብ ኮምፒውተር ላይ ከወረደ ለኢትዮጵያ መንግሥት ያለውን መረጃ በሙሉ አሳልፎ ይሰጣል። የተላኩ ኢሜሎችን፣ የተከፈቱ ድረ ገጾችን፣ በስካይፕ የተደረጉ ቃለምልልሶችን ይቀዳል። ከርቀት ካሜራውን ተጠቅመው ማየት፣ ማይክሮፎኑን ከፍተው ንግግርን ማዳመጥና ክንውኖችን መመልከት ያስችላቸዋል። ስለዚህ በዚህ ኮምፒውተር ዙሪያ የሚደረጉ ነገሮችና ያሉ መረጃዎችን የኢትዮጵያ መንግስት ሊመለከታቸው ይችላል። የኮምፒውተር የስለላ ተውሳኳን በሚታወቁ ሰዎች ኢሜይል አስመስለው እንደሚልኩና በኮምፒውተሩ ከተጫነች በኋላ መረጃና ቁጥጥሩን አሳልፋ ትሰጣለች። ሁማን ራይትስ ዎች የሲቲዘን ላብን ጥናት ተመርኩዞ ባወጣው ዘገባ እንደዚህ አይነት ጥቃት የደረሰባቸው ኢትዮጵያውያንና የሌሎች አገር ዜጎች መንግስቱን የሚቃወሙ ናቸው። በዩናይትድ ስቴትስ፣ ካናዳ፣ የተለያዩ የአፍሪካ ሀገሮች፣ መካከለኛው ምስራቅ፣ አውሮፓና አውስትራሊያ የሚኖሩ የመንግስቱ ነቃፊና ተቃዋሚዎች ተጠቅተዋል ያሉት የሂውማን ራይትስ ዋቹ ፌሊክስ ሆርን መቃወም መብት ሆኖ ሳለ እንደዚህ አይነት የደህንነት ስለላ ሊካሄድባቸው ባልተገባ ነበር ሲሉ አስተያየት ሰጥተዋል። ጥቃቱ ያነጣጠረው በውጭ ሀገር የሚኖሩ የኦሮሞና የሶማሌ ተወላጅ የፖለቲካ ተቃዋሚዎች፣ አደራጆች፣ ምሁራንና የመገናኛ ብዙሀን ሰራተኞች ላይ ነው። በተለይ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ላይ በተደጋጋሚ የኮምፒውተር ስለላ ተውሳክ ተልኮበት ነበር። መሰረት የጃዋርን ኮምፒውተር ለመቆጣጠር በርካታ ጥረት ተደርጎ ነበር። የሚያውቃቸው ሰዎችን ኢሜይል ተመስለው የሚመጡ መልእክቶች ደርሰውታል። ጃዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ሁኔታውን ያስረዳል። ይሄ ነው እንግዲህ፣ ባለፈው አመት ከሬቻው ፍጅት ማግስት በእኔና በኦኤምኤን የኢንተርኔት ኔትወርክ ላይ መጠነ ሰፊ የጥቃት ሙከራን ያደረጉት አንዱ የኢንተርኔት የማፈን እና ዲናይሎ ሰርቪስ የምናደርገው ሙከራ ነበረ። ከዛ አልፎ ደግሞ ሰብሮ የመግባት ሀኪንግ የምንለውን ሙከራ ነበር ያደረጉት። ይህን ሙከራ በኢሜሌ እንደላኩ በቀጥታ ስለተጠራጠርኩ ለእኛ አይቲ ልጆች አሳየኋቸው። የእኛ አይቲ ልጆች ነገርየው ስፓይዌር መሆኑን ስላወቁ በዚህ ጉዳይ ላይ ከሰብአዊ መብቶች ድርጅቶች ጋር የሚሰራው ለሲቲዝን ላብ ፎርዋርድ አደረግነው፣ ላክልላቸው ከእነሱ ጋር በመተባበር ወደ ቢሮዋችንም በመምጣት መጠነ ሰፊ የሆነ ጥናትና ምርምር ከተካሄደ በኋላ የዚህ ስፓይዌር መነሻው ከአዲስ አበባ ከመንግስት እንደሆነ ያ ብቻ ሳይሆን ሲዘላ ባደረገው ምርመራ ይህ የስለላ ሶፍትዌር እስራኤል ሀገር በሚገኝ ኩባንያ የተሰራ እንደሆነ ማወቅ ቻል። ያም ብቻ ሳይሆን ይህንን ሶፍትዌር የሚልኩ ሰዎች በዛ ጊዜ እኛ እየተከታተልናቸው ናቸው መሆናቸው ስለማያውቁ እነማንን እየተከታተሉ እንደሆነ የእነሱ ሜን ኮምፒውተር ውስጥ በመግባት እነሱ እየተቆጣጠሯቸው ያሉትን ብዙ ኮምፒውተሮች በሰሜን አሜሪካ፣ በአውሮፓ፣ በአፍሪካ፣ በሚድል ኢስት ያሉ ኮምፒውተሮችን ማወቅ ቻል። እነዛ ኮምፒውተሮችን ባለቤቶችንም ኮንታክት በማድረግ እየተሰደሩ መሆናቸውን በማስረዳት ሊድረስ የነበረውን አደጋ ከራሳችን ብቻ ሳይሆን ከሌሎችም መከላከል የተቻለበት ሁኔታ ነበረ። ሄኖክ፣ ምን ያህል መረጃ ለኢትዮጵያ መንግስት ደርሷል ብለ ታስባለህ? በአንተ ደግሞ እንደዚሁ የሰብአዊ መብት ተሟጋጅ ድርጅቱ ሂማን ራይትስ ዎችንም ስናነጋግር አንድ ጊዜ ብቻ ሳይሆን በተደጋጋሚ ነው ጥረት ተደረገ የሚሉት አንደኛው ጥያቄ የተሳካ ሁኔታ አለ ወይ በዚህ ረገድ? ሁለተኛው ደግሞ በየትኞቹ አካባቢዎች ያሉና ለምን እንዳደረጉት ብትገልጽ። በእኛ ኮምፒውተር ላይ መግባት አልቻሉም። ደሜ ኮምፒውተር ያስቀመጥነውን ውስጥ ነው መግባት የቻሉት። ስለዚህ በእኛ ላይ የደረሰ የፋይል መስረቅ አልተደረገም። ሆኖም ግን ሌሎች ያው እኛ እንግዲህ የሚዲያ እንደሆነና በተደጋጋሚ ሙከራ ስለሚደረግብን ሞር ጠንቀሬ ያለ የሴኪሪቲ ሲስተም ያለን ሌሎቹን ግለሰቦች ግን ገብተው የተከታተሏቸው ነበሩ። እነዛን ግለሰቦች ኮሚኒኬት በማድረግ የተረዱም አሉ። የቴክኒካል እርዳታ ተደርጎላቸው ስለላው እንዲቋረጥ የተደረገበት አለ። አንዳንዱ ደግሞ አላምን ብለው ስለላው እስካሁን የሚቀጠለ አለ እና እንግዲህ ከኛ እስከምናገ ድረስ ከኛ ምንም የተወሰደ ነገር የለም። ከተለያዩ ግለሰቦች ግን ብዙ ዶክመንቶችን መውሰድ እንደሚቻል ነው የምንረዳው። በነገራችን ላይ ይሄ ቴክኖሎጂ በጣም አደገኛ ነው። በአንዴ ኮምፒውተር ውስጥ ሲገባም እራሱ ታውቀው አችልም። እውነተኛ የመሰሉ ሊንኮችን ቪዲዮዎችን በመላክ ነው እንድትጭን የሚያደርጉ። ከዛ በኋላ ምንም የሚያሳየው ምክንያት የሚያሳየው ምልክት ስለሌለ ልታውቀው አንዱ እሱ ነው። ሁለተኛ ኢሜልህን፣ ፓስወርድህን ከማ ጋር እንደምትጻጻፍ ሙሉ በሙሉ የመቆጣጠር ችሎታ አለ። ከዛ ባለፈ ደግሞ የአንተን ኮምፒውተር ወደ ማይክሮፎን በመለወጥ ወደ ካሜራ በመለወጥ በአንተ ቢሮ ውስጥ በአንተ ቤት ውስጥ የሚደረገውን በሙሉ የመቅዳት የመቆጣጠር ችሎታ የሚሰጥ በጣም አድቫንስድ የሆነ ሶፍትዌር ስለሆነ እነዚህ የገቡበት ቤቶች እና ኮምፒውተሮች ለከፍተኛ የስለላ የተጋለጡ ነበሩ። እኛ ግን የእኛም ቲም ጠንካራ ነበረ፣ ከነኝም ሰዎች ጋር በማድረግ ራሳችን መከላከል ብቻ ሳይሆን ይሆናል ይሄንን ነገር ለማጋላጥም የቻለበት ሁኔታ ነበር። የኢትዮጵያ መንግስት እናንተን እንግዲህ እናንተ እንደምትሉት የሰብአዊ መብት ድርጅቱም እንደዘገበው ሲቲዝን ላብ የተባለው ደግሞ በቶሮንቶ ካናዳ መሰረቱን ያደረገው የጥናት ቡድን ያወጣውንም ዘገባ ተመልክተናል። በአጠቃላይ ለምንድን ነው የሚያጠቃቸው? የኢትዮጵያ መንግስት እንግዲህ እንደምታውቀው፣ የኢትዮጵያ መንግስት እኛም ብቻ ሳይሆን ነጻ የሆኑ ሚዲያዎችና ጋዜጠኞችን በጣም ስለሚያሰቃይ በውጭ በሀገራችን ትተን በውጭ ሀገር ሚዲያ አቋቋም ነውም። የሚዲያ ነጻነት በኢትዮጵያ ውስጥ ላይ የለ ነው። እኛ ደግሞ ብዙ በተለይ በኦሮሚያ አካባቢ ላይ ሲደረግ የነበረውን እንቅስቃሴ በስፋት ስንዘግብ ስለነበረ እኛን ሲመለከቱ የነበሩ ከኛ ጋር ፍሪላንስ ናቸው ኢንፎርሜሽን ያስተላልፋሉ የሚባሉትን ሰዎች ሲያስሩ ነበረ። ቻና በሳተላይት ላይ እስካሁን ወደ ሀያ ሶስት ጊዜ ብሎክ ተደርገናል፣ ጃም ተደርገናል። ዌብሳይታችን ብሎክ ነው። እኔም እንደ ዳይሬክተር ኦ ኤም ኤንም እንደ ተቋም በአሸባሪነት የተከሰሱበት ሁኔታ ነው ያለው። እና እንግዲህ እንደ ትልቅ ጠላት ነው የሚያየን የህዋት ወያዴ መንግስት። ይህ ጥቃትም የዛው እንደ ጠላትነት የመፈረጅ እና ሚዲያን ለማፈን ህዝብን የህዝብ ድምፅ የህዝብ እውነታ እንዳይነገር ከሚያደርጉት ፍላጎት ጋር ተያይዞ የኛን የማሰራጨት አቅም ለማዳከም ከዛም አልፎ ደግሞ ለእኛ ኢንፎርሜሽን የሚያደርጉትን ሰዎች ለማወቅና ታርጌት ለማድረግ ለመምታት ታስቦ ነው ይሄን ነገር ያደረጉት ብለን የኢትዮጵያ መንግስት ከዚህ ቀደም መንግስቱን የሚቃወሙ ድምፆችን በሳተላይት የሚያስተላልፈው ኢሳት ቴሌቪዥንና ሰራተኞች ላይ የኮምፒውተር ስለላ ተውሳክ ልኳል በሚል በድርጅቱና በመብት ተሟጋቾች ሲተች ቆይቷል። የኢትዮጵያ መንግስት አሁን በስለላ አጥቅቷል በሚል ውንጀላ የሚቀርብበትን የመገናኛ ብዙሀንና ሰራተኞችን ሁከትን በማነሳሳት የሽብር ክስ መስርቶባቸዋል። የሁማን ራይትስ ዎቹ ፌሊክስ ሆርን እነዚህ ጥቃቶችና የፍርድ ቤት ክሶች በኢትዮጵያ አንድ አይነት ድምፅ ብቻ እንዲሰማ መንግስቱ ካለው ፍላጎት የመነጩ ናቸው ይላሉ። ጃዋርም ሆነ ኢሳትና ኦኤምኤን የኢትዮጵያ መንግስት ወዳጆች አለመሆናቸው የአደባባይ ምስጢር ነው። መንግስቱን ይቃወማሉ። ያ ግን ወንጀል አይደለም። አሸባሪዎች ናቸው ተብሎ ሊከሰሱ ግን አይገባም። በኮምፒውተር የሚደረጉ ስለላዎችን አስመልክቶ ህገ ወጥ ወይም ክልክል የሚያደርግ ህግ ወይም ደግሞ ዓለም አቀፍ ስምምነት አለመኖሩን የሁማን ራይትስ ዎቹ ፌሊክስ ሆን ያስረዳሉ። ሆኖም አንዳንድ ተቃዋሚዎችና ግለሰቦች ሁኔታውን በሕግ የሚቆሙበትን መንገድ ለማፈላለግ እየጣሩ መሆኑን ያስረዳሉ። የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ጽፈት ቤት በጉዳዩ ላይ ምላሽ እንዲሰጥ ያደረግነው ተደጋጋሚ ጥረት አልተሳካም። ምላሻቸውን እንዳገኘ እናቀርባለን። ተከታዩ ዘገባችን ውይይት ነው የሚሆነው። ባለፈው እሁድ በወልዲያ ከተማ የእግር ኳስ ጨዋታ ከመካሄዱ በፊት አስቀድሞ የተነሳውን ሁከት በመመልከት ግጭቶች ለምን በፍጥነት የብሔር መልክ ይይዛሉ? ስንል ሁለት ተወያዮችን ይዘናል። የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመና የአረና ትግራይ የሕዝብ ግንኙነት ኃላፊውን አቶ አንዶም ገብረስላሴን ጽዮን ግርማ ያነጋግረችው ክፍል ሁለት አቶ አንዶም ምንድን ነው ቅድም ሰነዝራለሁ ያልኩት ጥያቄ እነዚህ ግጭቶች ምሳሌዎችን ማንሳት እንችላለን። ለምሳሌ ጎንደር ላይ የተከሰተው ከዛ መቱ፣ ከዛ ደግሞ ቡኖ በደሌ እንደዚህ የተከሰቱትን ነገሮች ስናያቸው የብሄር ግጭት ናቸው የሚል የመጀመሪያ ይመጣና የድንበርና የብሄር ግጭት ነው የሚለው ነገር ቀድሞ ዜናው ይመጣና በኋላ ላይ ግን የደረሱትን ጉዳቶች፣ አደጋዎች፣ ጥቃቶች፣ ሞቶች ሲታዩ ከሁሉም ብሄር የተውጣጡ ሰዎች ህይወታቸው አልፎ ከሁሉም ብሄር የተውጣጡ ሰዎች ንብረታቸው ወድሞ ከሁሉም ብሄር የተውጣጡ ሰዎች አካላቸው ጎድሎ ከሁሉም ብሄር የተውጣጡ ሰዎች ቤት ንብረት ተቃጥሎ ይታያል። ጥቃቱ ሲታይ ወደ ሁሉን የሚያማከለ ይሆናልና መጀመሪያ ላይ እነዚህ ነገሮች የብሄር ጥቃቶች ናቸው ማለት ይቻላሉ ወይ? ከዛም ደግሞ የብሔር ጥቃቶች ከሆኑ፣ ለምሳሌ የስቴዲየም ጨዋታ ከሆነ የብሔር ጥቃት ከሆነ ሙሉ የስቴዲየም ተጫዋች ከተሳተፈበት ጥቃቱ በጣም ሰፊ ይሆናል ተብሎ ይታመናል። ህዝብና ህዝብ ወይም ብሔርና ብሔር ከሆነ ደግሞ በአንድ ሀገር የሚኖሩትን ህዝቦች በሙሉ እንደሱ አይነት ጥቃት ይኖራል። ግን እስካሁን ድረስ ህዝቡንም ስናነጋግር የሚሰጠን ህዝቡ ተከባብሮ አብሮ በመኖሩ ላይ ጠንካራ እምነት ያለው ነው የሚል ነው እና በእናንተ በኩል ወይም አንተም ጉዳዩን በቀጥታ ትከታተላለህና ይህንን የብሔር ጥቃት ነው እየተፈጸመ ያለው ብሎ ማለት የሚያስችል የሚያስተማምን ነገር ምንድን ነው? አሁን እንደ ገለጹ በጎንደርም በመቱም እንደ መነሻ ብንወስድ ጥቃት ሲፈጸም እየተሰማ የነበረው መፈክር መፈክር ማየት እንችላለን እና ምሳሌ በትግራይ ተወላጆች ላይ የብሔር ጥቃት ነው የሚያስብለው በድምጽም ጭምር ስለ ትግራይ ብሔር እናጠፋለን ይውጡልን፣ እንገድላለን የሚል መፈክሮች ስራ አንዱ ነው። አሁን እሱ ግጭት ብቻ አይደለም ብሄር ጥቃት የሚያስብለን በወልዲያም ብንሄድ ዝግጅት የተደረገበት ነው የሚመስለው። አሁን በርካታ ወጣቶች አነጋገር ያለው ከጎንደርና የፋሲል ደጋፊዎችም ተሳትፈውበታል። ባንዲራቸውም በርካታ መኪኖችም ተጭነው ነው የመጡትና አሁን የኳስ እንዳንለው ኳሱ ከተጀመረ በውጤት ምክንያት ብጥብጥ ሊኖር ይችላል። ይሄ ግን ከኳስ በፊት ኳሱን ሳይጀመር ኳስ ገና ሰዓታት እየቀረበ ነው ጥቃቶች እየተፈጸመ ያለው አሁን በመትም የትግራይ ተወላጆች ጥቃት ደረሰባቸው የሚባለው መፈክራቸውን መውሰድ እንችላለን። ከዛ የጸጥታ ኃይሎች ናቸው የጸጥታ ኃይሎች እያዩ ቁሞ እያዩ ነው ጥቃት እየተፈጸመ ያለው። ስየም እንደገለጠውም የንን ብተቋማት ከእንቅስቃሴ ምንም ግንኙነት የሌላቸው ሲቪል ከማህበረሰቡ ጋር ለዘመናት በሰላም የኖሩ ሰዎች የጥቃት ሰለባ እየሆኑ ነው በጎንደርም በመብቱም ትናንትም በወልዲያም የታየው ይሄ ነው። ለዚህ ምክንያት አለ። ህብረተሰቡ ይሁን የአጋር ድርጅቶች ናቸው የአቻ ድርጅቶች የሚባሉትም አሉታዊ የሆነ ህወሀትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአደግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ስለዚህ ይሄ በተለይ በትግራይ ተወላጆች ላይ ጥቃት የሚፈጠረው የትግራይ ህዝብና ህወሀት አንድ ናቸው ይባሉና የሀረግን ያደረሰው ግስ በገባሚያዊ ባህሪ የተለያዩ እርምጃዎች የትግራይ ተወላጅ እንደ ፈጸመው መውሰድ አለ። በሰላይነት መጠርጠር አለ። ይሄ የስርዓቱ ሰለባ እየተደረገ ነው፣ በአጋጣሚ ሳይሆን በፕሮፓጋንዳም ጭምር። በሌላ በኩልም በሌሎችም ለምሳሌ በኦሮሚያና በሶማሊያ ያጋጠመው ተመሳሳይ ነው። ሶማሌውም ተፈናቅሏል እና ይሄ ነገር ወደ ብሄር ግጭቶች እየሄድ ነው። በፖለቲካ ያለ ሀይሎች የእንቅስቃሴያቸው አማራጭ አድርገው የተጠቀሙበት ስለሆነ ነው። አቶ ስዩም እዚህ ጋር የምትለው ነገር አለ። አንደኛ አሁን አምዶም እንዳነሳው ሌሎች የህወሓትና የትግራይ ህዝብ አንድ ናቸው እያሉ ያንን እንደመነሻ አድርገው ጥቃት እየፈጸሙ ነው ብሏል። በእርግጥ ይሄን ይሄ ሀሳብ የማን ነው? የህወሓት የፖለቲካ አይዲኦሎጂ አይደለም የፖለቲካ አመለካከት አይደለም ወይ ህወሓት ክልል ላይ ትግራይ ህዝብ የለም ትግራይ ህዝብ ክልል ላይ ህወሓት የለም ብሎ የሚለውን አጀንዳ የሚያርም ያለው ህወሀት ራሱ እኮ ነው እንጂ ሌላ ወገኖች አይደሉም። በአጭሩ ስንመለከቱ ነው የዚህ የግጭቱ መሰረታዊ ምክንያት ምንድን ነው ብለን ግን ስንጠይቅ አሁንም እዚሁ በህወሀት የፖለቲካ አይዲዮሎጂ እና አመለካከት ላይ የተመሰረተው መንግስታዊ ስርአት ነው መነሻው ዝፍተኝነት ላይ የተመሰረተ የፖለቲካ አመለካከት በዋናነት በሀገሪቱ ውስጥ እንደ ማንኛውም ሀገር ሀገር አኩሪ ታሪክ አላት። በቀድሞ ትናንት ላይ አኩሪ ታሪክ አላት እንዲሁም አሳፋሪ ታሪክ አላት። ከአኩሪ ታሪክ ይልቅ አሳፋሪን ታሪክ ቂምና ጥላቻን የሚሰብክ የፖለቲካ አመለካከት ላይ የተመሰረተን የዋት የፖለቲካ አይዲዮሎጂ ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰብክ የፖለቲካ ስርዓት ነው ያለን። ነገ ላይ የጋራ የሆነ እጣፋንታ የጋራ እድል የጋራ ተስፋ ያለን ህዝቦች ሆነን ሳለን ህክምና ስጋት ነው የሚሰብቀው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሀትና ስጋት ስሜት ፈጥሯል። አክራሪ አመለካከት፣ የተበዳይነት የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው፣ ትንሽ ጭረት ነው የሚጠብቀው። ያቺ አሁን ለምሳሌ ወልዲያውስ እንደተከሰተው የተወሰነ ጭረት ብትከሰት ነገሩ ሁሉ ተቀይሮ ወደ አመት እውቀት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት ዘር ማጥፋት ነ ሊያደርስን የሚችል ነው እና ስረ መሰረት ይህም ያለው ብለን ስንል እኔ ከሌለው የትግራይ ህዝብ የለም የሚለውን የፖለቲካ አጀንዳ የሚያራምደው ህወሓት በእርግጥ አምዶምና ባልደረቦች እጅግ በጣም አደንቃቸው ማከብራቸው ሰዎች ናቸው። ይህን የፖለቲካ አመለካከት ከመታገል አንጻር ትልቅ ስራ እየሰሩ ነው ያለ ሆኖም ግን አቋራጭን መመልከት የለባቸውም። ከዛ ይልቅ የችግሩ ስረ መሰረት እዚህ ውስጥ ነው ያለው። አረና ትግራይም ቢሆን ቾክ በቅዱሲያ ነገሮችን አይቶ የብሄር ግጭ ተፈጠረና የትግራይ ህዝብ ተገደለ ብሎ ከማለት ይልቅ ምክንያቱ ምንድን ነው? ለምንድን ነው ይሄ ነገር የተፈጠረው ብሎ ማየት የሆነውን ብቻ ሳይሆን ያልሆኑንም ማየት ለምሳሌ በአማራ ክልሎች በብዙ ሺህ የሚቆጠር የትግራይ ህዝብ ተወላጁና ነዋሪዎች አሉ። ኦሮሚያ ክልል ውስጥ በሚሊዮን የሚቆጠር አማራ ህዝብ አለና ይህ ሁሉ ህዝብ በሰላም እየኖረ በሰላም ውጥ ወጥቶ እየገባ እያለ እንደ እንደ ትልቅ ነገር ተደርጎ የሚወሰደው በበደሌ ወይም አርሲ ነገሌ ወይም ደግሞ ሳምሆን የተከሰተው አንድ ትግጭት ነው። ግን ሚሊዮኖች እኮ በሰላም አብረው እየኖሩ ነው። በተመሳሳይ እዚህም ኦሮሚያ ውስጥ ብዙ የትግራይ ቤት ተወላጆች አሉ፣ በሰላም እየኖሩ ነው። አማራ ክልል ውስጥ እንደዚያ እየኖር ነው። ግን ግጭቶችን የማስፋት ቂምና ጥላቻን የመስፈት ላይ የተመሰረተ የህወሓት የፖለቲካ አይዲዮሎጂ ነው። ነገሮችን አጋኖ ሁሉንም ነገር ከብሔር ጋር አያይዞ ጥቅምንም ጉዳቱንም ግጭቱንም ሰላሙንም በብሔር ልጅነትና በብሔር ጋር አያይዞ የሚመለከተው እይታ ነው። መሰረታዊ ችግር የግጭቱን መነሻ ያ ነው እና ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብ ተመኖር አለብን። ወደ ካመለካከት መቀየር ያለበት የሚመስለኝ እንደ መንስኤ ግን አሁን የጠቀስኩት የህወሓት ፖለቲካ ኢዲዮሎጂ ነው ብዬ ነው ማለት። ሙሉ ውይይቱን እሁድ ዕለት የምናቀርብ ይሆናል። እንድትከታተሉን ጋብዘናል። በድረ ገጻችን እንደዚሁ ገብታችሁ ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ መከታተል ትችላላችሁ። ወደ መጨረሻው ዘገባችን ስናልፍ በአዲስ አበባ የሚገኙትና በሴቶች ዙሪያ የሚሰሩት ወጣት ሴቶች የቢጫዋ እንቅስቃሴ አባላት ናቸው። በዘንድሮ ከህዳር 16 እስከ ታህሳስ አንድ የሚቆየው ሃሽታግ ሲክስቲን ዴይዝ የአስራ ስድስቱ ቀናት አለም አቀፍ የሴቶች ጥቃት ማውገዣ ዘመቻን ተቀላቅለዋል። ማንም ሴት ከኋላ መቅረት የለባትም። ሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን እናቁም በሚል ዓለም አቀፋዊ ይዘት ኖሮት ዘንድሮ ለ28ኛ ጊዜ የሴቶች ጥቃት ትኩረት እንዲያገኝ በሚደረግበት ዘመቻ ላይ አባላቱ በኢትዮጵያ ከሚገኘው የአሜሪካ ኤምባሲና ከዩኒቨርሲቲዎች ጋር በመተባበር ጉዳዩ ትኩረት እንዲያገኝ ዘመቻ እያደረጉ ይገኛሉ። ይህንኑ በተመለከተ የቢጫዋ እንቅስቃሴ አስተባባሪና የዩኒቨርሲቲ መምህሯ ህሊና ብርሃኑን ጽዮን ግርማ አነጋግራታለች። ያው እንደሚታወቅ አስራ ስድስቱ ቀናት የሚባለው በፈረንጆች አቆጣጠር ከኖቬምበር ሀያ አምስት እስከ ዲሴምበር አስር ያለ ፕሮግራም ነው ዋናው አላማው በኢትዮጵያ አቆጣጠር ደግሞ ከህዳር አስራ ስድስት እስከ ታህሳስ አንድ አ የሚገኘው ፕሮግራም ሲሆን ዋናው አላማው ሴቶችን ጥቃት ላይ በተመለከተ በተለያዩ አጋጣሚዎች መወያየት መቻልን መወያ መድረኩን መፍጠር ነው ዋናው አላማው እና ይህንመን በአለም አቀፍ ደረጃ የሚመራው ፕሮግራም ነው። እኛም ደግሞ ኢትዮጵያ ውስጥ ብዙ አመት ሆነዋል ከአምስት ዓመት በላይ ኢትዮጵያ ውስጥ የኢትዮጵያን ችግሮች ኢትዮጵያን ሴቶች የሚመለከት ችግሮች አሉ ብለን የምናስበውን ነገር የምናውጣበት ጊዜ ነው። በዚህኛው ዘመቻ ላይ የኢትዮጵያ ሴቶች የሚመለከቱ ሁኔታዎች ወይም የኢትዮጵያ ሴቶች ችግሮች ብላችሁ ለይታችሁ ያወጣችኋቸው ችግሮች ምንድን ናቸው? ለይታችሁ ካወጣችሁ በኋላስ ዘመቻውን በምን መልኩ ነው የምታደርጉት? ትኩረት እንዲያገኝ የምትጠቀሙበት ዘዴ ምንድን ነው? ያው እንግዲህ በየአመቱ የተለያዩ ችግሮች ይኖራሉ። ምንድነው የምናደርገው በዋናነት በተለይ ደግሞ በዛ አመት አካባቢ ዜና ላይ የቀረበ ፕሮግራም ካለ ወይም ደግሞ የደረሰ ነገር ካለ የምናውቀው እኛ በቅርበት እሱን ነው ትኩረት እንዳገኝ ምን እናደርግ የምንፈልገው። በዚህ አመት የምናተኩርበት አንደኛው ፕሮግራም እሱም ወይም ሂንቱ የተባለው ካምፔን ላይ ነው። እሱም ወይም ሂንቱ ካምፔን፣ ያው መቼስ ባለም አቀፍ ደረጃ ወይም ሂንቱ ዘመቻ ማለት ነው። በሀሽታግ ማህበራዊ ሚዲያ ላይ የምታደረጉት ሀሽታግ ሂንቱ ወይም ደግሞ እሱም የሚለው ዘመቻ ነው። በሀሽታግ ማንኛውም ሶሻል ሚዲያ ላይ ይገኛል። ፌስቡክ፣ ኢንስታግራምን ጨምሮ እንደሚታወቀው በዓለም አቀፍ ደረጃ ሚቱ የሚባል እኔም እኔንም ገጥሞኝ ያውቃል የሚባል ካምፔን ነበረ። ይህ ንቅናቄ አብዛኛ ሴቶች የደረሰባቸውን ጾታዊ ትንኮሳ በተለይ በስራ ቦታ ያለው ለማጋለጥ ችለዋል። እኛም ደግሞ ሱን ተከትለው ኢትዮጵያ ውስጥ የምናተኩረውም ቦታዎች ምንድናቸው ናቸው ከፍተኛ ትምህርት ተቋማት ምንላቸውን ነው ከፍተኛ ትምህርት ተቋማት ዩኒቨርሲቲዎችን ማለት ነው። ዩኒቨርሲቲዎች ውስጥ የሚደርሱ ጾታዊ ጥቃቶችን ተጋልጠው አያውቁም ፣ ተወርቶ አያውቁም ብለን የምናስባቸው አጋልጠኔ ማውጣትና ሰዎችንም ደግሞ የሚያውቁት ታሪክ ካለ እንዲያወጡ ማበረታታት ነው የምናደርገው። ምን አደረጋችሁ አሁን በዚህ ቀናት ውስጥ ምን ሰራችሁ? ያወጣችኋቸው ወይም የተጋለጡ ታሪኮች ወይም የተነገሩ ወይም ውይይት የተደረገባቸው አሉ? እንግዲህ አሁን ለመጠቀም ያሰብነው ከዚህ በኋላ የሚቀራት የሚቀሩት ቀናት አሉ፣ ስምንቱን ዘጠኝን አስርን ነው ታሪኮች ለማውጣት በደንብ ያሰብነው። ከዚህ በፊት ፓናል ዲስካሽኖች ወይም ውይይት መድረኮችን ፈጥረን የተለያዩ አጋሮቻችን ጋር አብረን በመሆን ሴቶችንም ወንዶችንም በትምህርት ተቋማት ውስጥ በተለይ አዲስ ዩኒቨርሲቲ ውስጥ በማሰባሰብ ያሉ ችግሮች ምንድን ናቸው፣ ሴቶች ይሄ ችግር ሲደርስባቸው እንዴት ነው የሚወጡት፣ ምን መንገድ መጠቀም ይችላሉ የሚለውን ምክርም ጨምሮ የምክክር መድረክ አዘጋጅተን ነበር። አሁን በዚህ ሳምንቱ ሁለት ምክክር መድረኮች ነበሩ፣ የተለያዩ ሰዎች የተሳተፉበት ማለት ነው። አብዛኛውን ግን ተማሪዎችን ለመያዝ ነው የምንፈልገው። ሴት ተማሪዎች ይሄ ነገር እንደሚደርስባቸው እናውቃለን እና እንደማይናገሩን ስለምናውቅ የመናገሪያ መድረካቸው እንዲሆን፣ ከዛም ውጭ ደግሞ ከደረሰ በኋላ የት ነው ሄደው የሚጠቀሙት እንዴት ነው የሚፈልጉት ኢንቨስቲቭ ማግኘት የምችሉት የሚለውን ነው የምወያየው ማህበረሰባዊ ገጽ ላይ ደግሞ አሁን ከነገ ጀምሮ በተለይ በደንብ በይፋ በብዛት ያሉንን ታሪኮች የራሳችንን ጨምሮ የደረሱብንን ነገሮች ስም እየጠቀስ ልናውጣ ያሰብን ነው ሲምቱ ሲባል እሱም ስንል ያው ሚቱ ላይ ምንድነው እኔ ደርሶብኛል ነው ግን ለምን እኔ ብቻ ለምን ስለእኔ ብቻ አወራለሁ ያደረሰውም ሰው አድራሹም ተባባሪም ካለው በተቋም ደረጃ የተባበሩትን ሰዎች ካሉት መውጣት አለባቸው ብለን ስለምናስብ፣ እሱም ሁሉም ሴ የየራሱ ማህበራዊ ገጽ ላይ ፌር እንዲያደርግ ይሄን ሀሽታግ በመጠቀም ሚፈልግ ሰው ደግሞ ገብቶ እንዲያይ ነው ዋና አላማ። እንደዚህ አይነት ጾታዊ ጥቃቶች ወይም የጾታዊ ትንኮሳዎች ደርሶብናል ብለው ሰዎች አደባባይ ከወጡ በኋላ ቅጣትን በተመለከተ በማስረጃ ማረጋገጥን በተመለከተ ወይም ከመናገር ባለፈ የሚወሰዱ እርምጃዎችን በተመለከተ ኢትዮጵያ ውስጥ ያለው አሰራር እንደው ምን ይመስላል? ብዙ ጊዜ ትችት የሚቀርብበት አሰራር ነው ያለው። በመደፈር ላይ እንኳን ያሉ የፍርድ ሂደቶችና ቅጣቶች አጥጋቢ እንዳልሆኑ በፍርድ ቤት ሂደትና በማስረጃ ማጣት እዚሁ ባክ ነው ሜዳ ላይ እንደሚቀሩ ነው የሚታወቀውና እንደው ማስረጃ የሚያሳየው መረጃም የሚያሳየው። ስለዚህ ይሄ በማህበራዊ ሚዲያ ላይ የሚደረግ ቅስቀሳ ምን ውጤት ያመጣል? ምን ፍሬ ያፈራል ትላላችሁ? አንቺ እንዳልሽው ብዙ አይነት ችግሮች አሉ። እንደዚህ አይነት ኬዝ በሚኖርበት ጊዜ አንዲት ሴት ወይም ወንድ ቀደርሾብኛል በተለይ በምንሰራበት ቦታ አጥቃት ደርሶብኛል በሚማርበት ቦታ አጥቃ ደርሶብኛል ፆታዊ ትንኮሳ ገጥሞኛል ሲል የመጀመሪያው ሲል ወይም ስትል የመጀመሪያው ችግር ምንድነው እንዴት ነው ፆታዊ ትንኮሳ ማለት እኛ በምን መልኩ ነው የምናየው የሚለውን ነው አብዛኛው ሰው ፆታዊ ትንኮሳን የሚያያይዘው ከሬት ወይም ከመደፈር ጋር ነው ከመደፈር በታች ያሉ በተግባራቸው አንሰው ሳይሆን ከዛ በቀር ያሉትን አክቶች ወይም ድርጊቶች እንደ ፆታዊ ትንኮሳ እንቆጥራቸው ልክ እንደ ማንኛውም በለት ለት የሚያጋጥሙት ድንገተኛ ክሰሶች አድርገን ነው የምናያቸው እኛ ከሱ ነው መጀመር የምንፈልገው። ከቤት ምሱ ከዛ ጀምረ ወድታች መውረድ እንፈልጋለን ይሄን ፆታዊ ትንኮሳ ነው። ይህንንም ይጨምራል ማለት ነው የምንፈልገው። መጀመሪያ ከደረሰ በኋላ ምንድን ነው የሚሆነው? እንዴት ነው ማስረጃ ማግኘት የሚቻሉ የሚለው ከኛም ውጪ ለአብዛኛው ኢትዮጵያዊ በተለያየ ቦታ የሚቸግር ነገር ነው። ምክንያቱም እንደሚታወቀው አንድ ሰው ሲደፈር፣ ሲነካ፣ ያለ አግባብ ያለ ፍላጎቱ ፆታዊ ትንኮሳ ሲደርስበት ወይም ሲደርስባት ሰው ተቀምጦ አይደለም፣ ሰው ባለበት አይደለም። ይሄ ነገር እንዲያሰው ነው የሚጠየቀው። የሚጠበቅባት ማስረጃ ደግሞ ከፍ ያለ ነው። ሰው እንደማይቀመጥ እሱን ሁሉ የሚያገናዝብ አይደለም። ስለዚህ እንዴት ነው መወጣት የሚችሉት? እኛ ከልምድ ነው የምናረገው፣ እኛ ካወቅ ነው፣ እኛ ካየ ነው። እስካሁን ከገጠሙ ሴቶች ነው አይተ ይሄን ነው እንደዚህ መሆን ይችላል፣ እንደዚህ መስተካከል ይችላል ማለት የምንችለው። ሁለተኛ ከመጣ በኋላ አንዳንዴ ሙሉ መረጃ ኖሮ የሚመጣና ከመጣ በኋላ ያችሊት ብዙም ገጥማት ጫና አለ። በተለይ ደግሞ በማህበረሰብ ሁላችንም ሴቶችም ወንዶችም ነው ጫናው የሚፈጥሩት። በቃ አሁን ይሄንን ይሰራልሻል ለምን አትይም? ለምን አትይም? ኢንፋክት ያጠፋውን ሰው ከመጠየቅ ያላጠፋቸዋን ጠፍቷል ብላ የምትመጣዋን ሴት ማሳፈር ይቀልናል። እና ይህ በጣም የተለመደ አሰራር ነው። ስለዚህ ማበርታት ነው የምንፈልገው በዚህ ካምፔን ሴቶችን ማበርታት፣ እኛም ታሪክ ነው የሁላችንም ታሪክ እስከሆነ ድረስ ማበርታት ነው የምንፈልገው። ወይዘሪት ሊና ብርሃኑ እንግዲህ ለሰጠሽን ማብራሪያ እናመሰግናለን። አንቺም እንደጠቀሽው ይህን ዘመቻችሁንም ለማየት እንደሞከር ነው የሚቀጥል ነው ና ስታጠናቀቁ፣ ምን ውጤት አገኛችሁ፣ አደባባይ ላይ ወጥተው ታሪካቸውን የተናገሩት ሴቶችስ ምን ይመስላል ታሪካቸው የሚለውን በቀጣይ መተን በቀጣይ የምንመለከተው ይሆናል። ለዛሬ ጊዜ ساكن على <applause> እንግዲህ የጋቢና ቪኦኤ ጉዟችን ዛሬ በዚሁ ተጠናቋል። አው እንግዲህ ሀሽታግ አስቀድሞ 6 ዴይስ የሚለውን በመጠቀም እናንተም እንግዲህ ተሳተፉ፣ ሀሳቡን አስፋፉ። እኛንም ደግሞ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። ጽዮን ግርማ ና ሄኖክ ሰማእግዚአብሔር ነን። ዝግጅታችንም በቴክኒክ ያቀነባበረው ፋሲል ገበየሁ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።